The Voice of America. በትግራይ ክልል በአሁኑ ወቅት የሰብአዊ እርዳታ መዳረሻዎች ሙሉ በሙሉ ዝግ ናቸው የሚለው ተቀባይነት የሌለው ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ገለጡ። በሌላ ዜና ኢትዮጵያ ከአዲሱ የዩናይትድ ስቴትስ አስተዳደር የምትጠብቀው ጥሩ ግንኙነት መሆኑን፣ ለዚህም ከወዲሁ ምልክቶች እንዳሉ ተናግረዋል። የዘንድሮ የአፍሪካ ሕብረት የመሪዎች ስብሰባ በርቀት በኢንተርኔት አማካኝነት እንደሚከናወንም ጠቁመዋል። መለስካቸው አምሃን የተከታተለው። በትግራይ ክልል ይታያል የሚባለው የሰብአዊ እርዳታ ሁኔታ ዛሬም በሁለት ተቃራኒ ትርክቶች ተወጥሮ ይገኛል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ያለፈውን ሳምንት ዲፕሎማሲያዊ ክንውኖች በተመለከተ ረፋዱ ላይ መግለጫ ሲሰጡም ከጋዜጠኞች ተደጋግመው የተነሱት ጥያቄዎች በዚህ ጉዳይ ላይ ማተኮራቸው ለዚህ ይመስላል። አምባሳደር ዲና ሙፍቲ አበክረው ካነሷቸው ርዕሶች አንዱ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የፊሊፖ ግራንዴን ባለፈው ሳምንት መጨረሻ ላይ በትግራይ ክልል ያደረጉትን ጉብኝት እየተመለከተ ነበረ። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ሰፊ ውይይት እንዳደረጉ ያባሉት ቃል አቀባይ ፊሊፖ ግራንድ ያንጸባረቁትን ሀሳብ ለጋዜጠኞች አካፍለዋል። ኮሚሽነሩም በአካልም ጭምር ስላገኙት ለተደረገላቸው ማብራሪያና ለተሰጣቸው መረጃ አመስግኗል። በአካባቢውም ተገኝተው ይህንን በአካል ለመጎብኘት በመቻላቸው ስሜታቸውን ገልጿል። በኢትዮጵያ በኩል እየተሰራ ያለው ነገር እውነትም የሚባለው አይነት መሆኑን እራሳቸው አረጋግጦ የተመለሱበት ሁኔታ ነው። እንደምታውቁት ከዚህ ከሰብአዊ ተራዶ ተደራሽነት ጋር በተያያዘ በርካታ ስሞታዎች በተለያዩ ሚዲያዎች በተለያዩ ወገኖች ከዚህ በፊት ሲነሳ እንደነበር ታስታውሳላችሁ። አሁን በአካል እዚህ አካባቢ ተገኝተው ይሄ ጉዳዩ የሚመለከታቸው ወገኖች በተለይም ዩኤንኤስሲር የመሳሰሉ ሰዎች ይህን ማየት መቻላቸው ትልቅ ነገር ነው። ጋዜጠኞችም ከያቅጣቸው ያገኟቸውን መረጃዎችና የተባሉትን በመጥቀስ በትግራይ አሁንም ለተቸገሩና አስቸኳይ ሰብአዊ እርዳታ ለሚሹ ወገኖች መንገዶች የተዘጉ መሆናቸውን በመግለጽ የተለያዩ ጥያቄዎች ጠይቀዋል። በተመሳሳይ መልኩም የኖርዌይ ስደተኞች መማክርት ዋና ጸሐፊ ያን አግላንድ እንደ እርዳታ ሠራተኛ ባሳለፍኳቸው ዓመታት ሁሉ ቁጥራቸው እጅግ የበዛና ተጨንቀው እርዳታ ለረዥም ጊዜ የሚጠይቁ ሰዎች ባሉበት የሰብዓዊ እርዳታ ምላሽ ለመስጠት እንዳያለ ዳተኝነትና እንቅፋት መሆን አይቼ አላውቅም ይላሉ። አምባሳደር ዲና ሙፍቲ ይመልሳሉ። ስለዚህ የኮሪደር ዝግ ነው የሚለው ራቅ ያሉት ሰዎች ሊያኖ ይችላሉ የሚሆን ግን አሁንን የምንጠይቀውን ጥያቄ አይሆንም። ኮሪደሩ ክፍት ነው። ምን ያህል ክፍት ነው የሚለው ባይሆን ዘጠና ሁለት የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው። አክሰሰብሊቲው ግን አንድረ ፐርሰንት ነው የሚል መግለጫ አይደለም ያለው። የተወሰኑ አካባቢዎች አክሰሰብል ላይሆኑ ይችላሉ አይደሉንም ነው። ለዚህ አሁን ረዲ መንግስት ሌድ የሆነ ከተኪርቲ አንጻር ተብሎ ግልጽ ነው መንግስት የሚመራው ለምሳሌ የሰላም ሚኒስቴር ከሌሎች ተቋማት ጋር አብሮ ሆነ ከእርዳታ ሰጪ ተቋማት ጭምር አብሮ እየሰራ ያለበት ሁኔታ ነው ያለው። ነገር ግን እዚህ ና አንዳንድ አካባቢዎች የሚፈልገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ ማንጻር ችግር ለ ስለሚፈጥር ጋይድድ የሆነ ቱር ነው አክሴስ ነው የምታደርጉት ለጊዜው የሚል ነው ያለው። ማለት የተደበቀ ነገር የለም ከሚል አንጻር ነው። አምባሳደር ዲና በዛሬው ሳምንታዊ ጋዜጣ መግለጫቸው ካነሷቸው ነጥቦች አንዱ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ነበረም። በተለይ በቅርቡ የስራ ጊዜያቸውን አጠናቀው የተመለሱት በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር የሁለቱን ሀገሮች ግንኙነት ለማጠናከርና በሀገሪቱ በቅርብ ጊዜ የተከናወነውን ለውጥ በትክክል ተረድተው የሚጠበቅባቸውን ያደረጉ ዲፕሎማት እንደሆኑ ተናግረዋል። የአሜሪካ አምባሳደር ራይነር የተባሉት ሶስት ዓመት ተኩል እዚህ ቆዩትም በዚሁ ሳምንት ነበር የተሰናበቱት። እሳቸውም ለኢትዮጵያና ለአሜሪካ ግንኙነት መጠናከር ላደረጉት አስተዋጽኦ በምክትል ጠቅላይ ሚኒስትራችንና ውጭ ጉዳይ ሚኒስትር ምስጋና ቀርበላቸዋል። የኢትዮጵያን ሪፎርም አንደርስታንድ በማድረግ የኢትዮጵያን ለውጥ አሜሪካ ሕዝብ እንዲረዳ በማድረግ ወደ ኋላ የነበሩትንም አንዳንድ ጉዳዮችን በማስተካከል ረገድ አምባሳደሮች ስለተጫወቱት ሚና ምስጋና ቀርበውላቸዋል። አምባሳደሩም ሁለቱን ሀገሮች ግንኙነት ለማጠናከር የበኩላቸውን ጥረት አድርገውና አሁንም በሄዱበት ሁሉ ለዚህ በኩላቸውን አስተዋጽኦ እንደሚያደርጉ ነው ቃል የገቡት። የሚቀጥሉት አምባሳደርም የእሳቸውን ሚና እንደሚጫወቱ ነው ተስፋቸውን ገለጹልን። ኢትዮጵያ ከአዲሱ የዩኤስ አሜሪካ አስተዳደር ምን ትጠብቃለች? የሚል ጥያቄ ጋዜጠኞች አቅርበው ነበረ። ከባይደን አስተዳደር ምን ኤክስፔክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው። ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ የነበረው ሚስ አንደርስታንዲንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዚ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሬዝናብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱም ሀገሮች የሚል አሜሪካ ከሱዳን ጋር ያላትን ወዳጅነት አጠናክራለች። አሁን ወረዳ ያሻሽላለች። ከግብፅም ጋር የቆየ ወዳጅነት አላቸው። ነገር ግን በግብጽ ወዳጅነት ወይም በሱዳን ወዳጅነት ኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም። በዚህ ዓመት ሁልጊዜም በአዲስ አበባ ይካሄድ የነበረው የአፍሪካ ህብረት የመሪዎች ጉባኤ በኮሮና ቫይረስ ምክንያት በኢንተርኔት አማካኝነት እንደሚካሄድ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ